እንደ አውሮፓውያን አቆጣጠር በጥር ወር 2016 በያኔው የአሜሪካ ፕሬዚዳንት ባራክ ኦባማና በአውሮፓ ሸሪኮቻቸው አማካይነት በኢራን ላይ ተጥሎ የኖረው ማዕቀብ እንዲነሳ ተደረገ። ኢራንም በአሜሪካም ሆነ በአውሮፓና እስያ በሚገኙ ባንኮች በጥሬ ገንዘብ እንዲሁም በየሀገሮቹም ከ100 ቢሊዮን ዶላር በላይ ዋጋ ያላቸው ንብረቶቿን መሰብሰብ ቻለች። ኢራን ነዳጅን ለዓለም ገበያ በገፍ ማቅረቧም ሆነ የታገደው ገንዘቧ መለቀቁ የሰጣትን የምጣኔ ሀብት ጥንካሬ ተቀናቃኞቿ እንደሚሉት ለእኩይ ተግባር ለማዋል ጊዜም አልፈጀባትም በየመን የሁቲ ሚሊሻዎችን በማስታጠቅ በሊባኖስ በሽብርተኝነት የተፈረጀውን የሂዝቦላ ታጣቂ ኃይል ከሽምቅ ተዋጊነት ጀምሮ ሰሞኑን ለደረሱበት በፓርላማ አብላጫ ድምፅ እስኪያገኙ ድጋፍ ሰጥታለች በሶሪያም ቢሆን የሐፌዝ አላሳድን መንግስት ኬሚካል መሳሪያዎችን ከማቅረብ ጀምሮ የኢራን እጅ ረጅም እንደሆነ መረጃዎች ይጠቁማሉ ይህ የኢራን እንቅስቃሴ ያሰጋው የሰ የሳዑዲ አረቢያ መንግስት በአልጋ ወራሹ መሐመድ ቢን ሰልማን አማካይነት በርካታ የዓለም ሀገራትን ለአንድ ወር ሲጎበኝ ዋነኛ ተልእኮው ኢራን ላይ የአካባቢው ስጋት መሆኗን የሚገታ ማዕቀብ ዳግም እንዲጣልባት ቲፎዞ ማሰባሰብ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራን የኒኩለር መሳሪያ ማብላያውን ለማምረት በዝግጅት ላይ መሆኗን ያረጋግጣሉ ያሏቸውን የዲቪዲና የጽሑፍ ማስረጃዎችን በመገናኛ ብዙሃን ካቀረቡ ወዲህ የአሜሪካው ፕሬዝዳንት ሀገራቸው ከኢራን የኒኩለር ስምምነት ራሷን መሳቧን አሳወቁ። በእውነታው ምንድን ነው? ይህ ስምምነት በፍጹም ሊደረግ የማይገባው ለአንድ ወገን ብቻ ያደላ ስምምነት ነው። ሰላም፣ ደህንነትም ሆነ መረጋጋትን ሊያመጣ አልቻለም። ወደፊትም አያመጣም። በዚህም የተነሳ እኔ ዛሬ የምነግራችሁ ዩናይትድ ስቴትስ ራሷን ከኢራን የኒኩለር ስምምነት የሳበች መሆኗን ነው። በጥቂት ደቂቃዎች ውስጥ በኢራን ላይ የኒኩለር ማዕቀብ ዳግም መጣል በሚቻልበት መንገድ ላይ የሚሰራ ፕሬዚዳንታዊ የስምምነት ውል እፈርማለሁ። ከዚህም በላይ ከፍተኛውን የኢኮኖሚ ማዕቀብ ሊያስጥል በሚችል መልኩ ሕጎች እንዲዘጋጁ ይደረጋል። ኢራን ኒውክለር መሳሪያ እንድታገኝ የሚሰራ ማንኛውም መንግስት ከአሜሪካ ማዕቀብ የሚጣልበት ይሆናል። ሞት ለአሜሪካ እያለ መፈክር የሚያሰማ ማንኛውም አካል የኒውክለር መሳሪያ በእጁ እንዲገባ በፍጹም አንፈቅድም። የዶናልድ ትራምፕን ውሳኔ ተከትለው የኢራን ፓርላማ አባላት እዚያው ፓርላማ ውስጥ ሞት ለአሜሪካ የሚል መፈክር እያሰሙ የአሜሪካንን ባንዲራ አቃጠሉ። የኢራን የክብር ዘብ እንደሆነ በእስራኤል መንግሥት የተገለጸ የጦር እዝ ደግሞ በጎላን ኮረብታዎች በሚገኙ የእስራኤል ይዞታዎች ላይ ተምዘግዛጊ ሚሳኤሎችን ተኮሰ። በአጸፋውም የእስራኤል የጦር ኃይል ከፍተኛና ረቂቅ የተባለለትን የሚሳኤል ጥቃት ሶሪያ በሚገኙ የኢራን ይዞታዎች ላይ ፈጸመ። ኢራን በተደጋጋሚ በምትወነጀልበት የእጅ አዙር ጦርነት የሳውዲ አረቢያ በርካታ ከተሞች መነሻቸው የመን የሆኑ የረጅም ርቀት ተምዘግዛግ ሚሳይል ተተኩሶባቸዋል። የሳውዲ አረቢያ የአየር መከላከያም ዋነኛ ስራው ከየመን የሚወነጨፉ ሚሳይሎችን በአየር ላይ ማምከን ሆኗል። ዛሬ ምሳ ሰዓት ላይም የሳውዲ መንግስት በበርካታ ከተሞች የተከለውን አውቶማቲክ የሚሳይል ተኩስ ድምፅ ማስጠንቀቂያ ለነዋሪዎቹ አሰምቷል። ሚሳይል መተኮሱ ሲሰማ ነዋሪዎች ራሳቸውን ከአደጋ ለመከላከል ዝግጁ እንዲሆኑ ማሳሰቢያም እየተሰጠ ይገኛል። የኢራን አሜሪካ ፍጥጫ እየተጋጋለ በመጣበት በዚህ ወቅት ኢራን ነዳጅ ለዓለም ገበያ እንዳታቀርብ ከተደረገች የነዳጅ ዋጋ ያሻቅባል የሚል ስጋት እየተሰማ ነው። በዛሬ ዕለትም የዓለም የነዳጅ ዋጋ ከፍ ማለቱን መረጃዎች ይጠቁማሉ። ስለሺ ሽብሩ ለዶችቨለ ሪያድ